እያደመጣችሁ ያላችሁት የዋዜማን ራዲዮ ነው። ዳአሽ ዓለም ደግሞ እስላሚክ ስቴት ወይም አይኤስ በመባል የሚታወቀው ቡድን ከሁለት ዓመታት በፊት የራሱን ካርታ ነድፎ ግዛቴ ነው ያለውን ከመካከለኛው ምስራቅ እስከ ምስራቅ አፍሪካና ምዕራብ አፍሪካ ድረስ የዘለቀ ግዛቱን ይፋ አድርጓል። በኢራቅና በሶሪያ መሠረቱን ያደረገው ይህ ቡድን ጭካኔ በተሞላባቸው ድርጊቶቹና ከሚቆጣጠረው ግዛት ውጭም ባደረሳቸው የሽብር ጥቃቶች ይታወቃል። ኢትዮጵያውያንና ኤርትራውያን ስደተኞችን በካራ በመቅላት ኢትዮጵያውያንን ያስደነገጠና ያሳዘነ ተግባርን ፈጽመዋል። ከዚህ ቀደም የዚሁ ነውጠኛ ቡድን ትልም በምስራቅ አፍሪካ ሱዳንና ሶማሊያን እንዲሁም የተወሰኑ የኢትዮጵያን አካባቢዎች በእጁ ማስገባትን ይጨምራል። ይህን ተግባሩን ለመፈጸም ደግሞ በአካባቢው ያሉ በእምነትና በአቋም የሚዛመዱትን ማግባባትና ከጎኑ ማሰለፍ አንዱ ተግባሩ ነው። ለዚህ ሥራ ወሳኝ ከተባሉ ድርጅቶች ውስጥ አንዱ የሶማሊያው አልሸባብ ሲሆን አልሸባብ ከዚህ ቀደም በተደጋጋሚ ከአይኤስ የቀረበለትን ጥሪ ጆሮ ዳባ ልበስ ብሎ ቆይቶ ነበረ። አልሸባብ ከአይኤስ ጋር መተባበር ያልፈለገበት ምክንያት ከሦስት ዓመት በፊት ከአልቃይዳ ጋር ጥምረት በመፍጠሩ ሳቢያ ነው። አልቃይዳ አንትቶ ወደ አይኤስ መዞር ለአልሸባብ መሪዎች ተመራጭ አልነበረም፣ እንደ ክህደትም ይቆጠራል። አይኤስና አልሸባብ በፊናቸው ለይዞታ ለደጋፊና ለአባላት ምልመላ እንደዚሁም ደግሞ ለገንዘብ ድጋፍ የሚጫረቱ ተቀናቃኞች ሆነዋል። እንዲያውም አንዳቸው የአንዳቸውን መጥፋት እንደሚፈልጉ በአደባባይ አውጀዋል። ሁለቱም ቡድኖች እንደዚህ ባላንጣ ያደረጋቸው የቡድኖቹ የስትራቴጂክ ልዩነትና የጥቅም ግጭቶች ናቸው። አይ ኤስ ከአፍሪካ የናይጄሪያውን ቦኮ ሃራም ከጎኑ ማሰለፍ የቻለ ሲሆን አሁን ከሰሞኑ ደግሞ የሶማሊያው አልሸባብ ከፍተኛ አመራር የሆኑት ሼህ አብዱልቃድር ሙሚን አንድ መቶ ያህል አባላትን ይዘው አልቃይዳ ደህና ሰንብት ወደ አይኤስ ተቀላቀያለሁ ብለዋል። ይህ የሼህ አብዱልቃድር ድርጊት ተጨማሪ የአልሸባብ አባላትን ወደ አይኤስ ደጋፊነት እንዲመጡ የሚያበረታታ መሆኑ እየተነገረ ነው። አልሸባብ በቃል አቀባዩ በኩል እንደተናገረው የሼህ አብዱልቃድር ድርጊት የድርጅቱ አቋምን እንደማይወክል እርምጃም እንደሚወስድ ተናግሯል። ይሁንና የአይኤስ ደጋፊ የአልሸባብ አባላት በኬስማዩና በፖንትላንድ አካባቢዎች እየተደራጁ መሆኑ መረጃዎች ይጠቁማሉ። አልሸባብ በአፍሪካ ሕብረት ኃይሎች ከገጠመው ወታደራዊ ሽንፈት ባሻገር እናት ድርጅቱ አልቃይዳ በገጠመው የፋይናንስ ችግር እንቅስቃሴው የተገደበ እንዲሆን እንዳደረገው ውስጥ አዋቂ ምንጮች ይገልጻሉ። የአይ ኤስ መምጣት አልቃይዳን በብዙዎች አይን ለዘብተኛና ደካማ ድርጅት አድርገው እንዲስሉት አድርጓቸዋል። ይሁንና በሰፊ መዋቅሩም ይሁን በአደረጃጀቱ አልቃይዳ ከአይስ የተሻለ ተጽዕኖ ፈጣሪ ስለመሆኑ የጸጥታ ጉዳይ ተንታኞች ይመሰክሩለታል። ቀደም ሲል በኢራቅና በሶሪያ እንዲሁም በምዕራባውያን ጦር ኢላማ የነበረው አይስ በቅርቡ በሩሲያ ጦር ከፍ ያለ ጥቃት ተከፍቶበታል። ይህን መሰሉ ጥቃት ችግሩን ለመገደብ ይረዳ እንደሆነ እንጂ በመሰረታዊነት ይቀይረዋል ብሎ መገመት አይቻልም። የአይኤስ ወደ ሶማሊያ መዝለቅ ለአካባቢው ሀገራት አዲስ ራስ ምታት ይዞ መምጣቱ አይቀርም። በተለይም ለኬንያና ለጅቡቲ። ኢትዮጵያ የሶማሊያን ቀውስ ባለበት እንዲቀጥል እንጂ እንዲፈታ ፍላጎት ያንሳታል የሚል ሐሜት በተደጋጋሚ ሲቀርብባት ቆይቷል። የአይስ ወደ ቀጠናው መምጣት የኢትዮጵያና የምዕራባውያንን የጸረ ሽብር ትብብር የበለጠ የሚያጠናክር ነው የሚሆነው። ተጨማሪ የድጋፍ ምንጭም ሊሆን ይችላል። ይሁንና ከአይስ ጋር ያበረው አልሸባብ አይኑን ወደ አዲስ አበባ ከመጣል ይቦዝናል ተብሎ አይታሰብም። አሁን ዋናው አነጋጋሪ ጉዳይ አይስን በሚደግፉና በሚቃወሙት የአልሸባብ ቡድኖች መካከል ማን አሸንፎ ይወጣል የሚለው ይሆናል። አርጋዋሽ እኔም ለዋዜማ ራዲዮ